የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ የካቲት 15 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበሪያችሁ የማመሸው ጽዮን ግርማ ነኝ። በለገጣፎ መኖሪያ ቤት የፈረሰባቸው ነዋሪዎቹን ጉዳይ ለማየት በጠቅላይ ሚኒስትር አብይ አህመድ የተላከው ቡድን የተጎጂዎቹንም የከተማውንም አስተዳደር አቤቱታና ምላሽ አድምጦ መመለሱን አስታውቋል። በዚህ ጉዳይ የጠቅላይ ሚኒስትሩ አቋም ምንድነው? አቶ ንጉስ ጥላሁን ተጠይቀዋል። የደሀ መገፋት፣ የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበት እና ህግን መከበር ያለበት መሆኑን በማመን እና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ

በጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪያት አቶ ንጉሱ ጥላሁን ናቸው። የኦዲፒ ስራ አስፈጻሚ አባልና የገጠር የፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል ስራ ኃላፊዎች ጉብኝት ማድረጋቸውም ታውቋል። በሙሉ ዘገባ ቃለ መልሳቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅድብሮችም አሉን። ሰዓት ከበቃን ሁሉንም እናስደምጣችኋለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ደቡብ አፍሪካ የቀድሞውን የሞዛምፒክ የገንዘብ ሚኒስትር ማኑኤል ቻንግን በገንዘብ ንክ ወንጀል ለምትፈልጋቸው ለዩናይትድ ስቴትስ ሳይሆን ለራሳቸው ሀገር መንግስት አሳልፋ እንደምትሰጥ የደቡብ አፍሪካ ባለስልጣን ገለጹ። የስድሳ ሶስት ዓመቱ ቻንግ ዛሬ ጉዳያቸው በጆሃንስበርግ ፍርድ ቤት ቀርቧል። ባለፈው ታህሳስ ወር አጋማሽ ወደ ዱባይ ሊጓዙ ሲሞክሩ የተያያዙት የቀድሞ ሚኒስትር ሞዛምቢክን በኪሳሪያ ሊያንኮታኩቷት ተቃርቦ በነበረው የሁለት ቢሊዮን ዶላር ሚስጥራዊ ብድር ቅሌት እጃቸው አለበት ተብለው በዩናይትድ ስቴትስም በሞዛምቢክም ይፈለጋሉ። ይህ በእንዲህ እንዳለም ዩናይትድ ስቴትስ ወታደሮቿን ከሶሪያ ካስወጣች በኋላ ቢያንስ ሁለት መቶ የሚሆኑ ወታደሮቿ እንደሚቆዩ ትላንት ዋይት ሀውስ አስታውቋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ በሰጡት መግለጫ ጥቂት ሰላም አስከባሪዎች ይቆያሉ ያለፈው ከዚህ ያለፈ ዝርዝር ውስጥ ግን አልገቡም። በአሁኑ ጊዜ ሶሪያ ውስጥ የእስልምና መንግስት ርዝራዥ ታጣቂዎችን የሚወጉት የኩርድ ኃይሎች የሚረዱ ወደ ሁለት ሺህ የሚጠጉ አሜሪካውያን ወታደሮች አሉ። ከደቡብ ሱዳን ህዝብ ከግማሽ በላይ የሚሆነው በበረታ ረሃብ እየተሰቃየ መሆኑን፣ አፋጣኝ እርዳታም እንደሚያስፈልግ ሶስት የተባበሩት መንግስታት ዋና ዋና የሚባሉ ተቋማት አሳሳቡ። አጣዳፊውን ሪፖርት ከደቡብ ሱዳን መንግስት ጋር በመተባበር ያወጡት የተባበሩት መንግስታት የምግብና የግብርና ድርጅት፣ የህጻናት አጣዳፊ እርዳታ ፈንድና የዓለም የምግብ መርሃ ግብር ናቸው። በመጨረሻም የኖሮይ የስደተኞች ምክር ቤት እንዳመለከተው የሶማሌ ላንዱ ድርግ የሚቀጥል ይመስላል። 7250 ሰው በረሃብ ሊመታ እንደሚችልም ስጋቱን አሰምቷል። በሶማሊያ የኤንአርኢሲ ዋና ስራ አስኪያጅ ቪችስተር ምላሽ በሰጡት መግለጫ በሚቀጥሉት ሁለት ወራት በቂ ዝናብ ስለማይጥል ጨርሶ ላይዘንብም ስለሚችል ቀድሞም በምግብ እጥረት የተጎዱት ብዙ ሺህ ሴቶችና ህጻናት ይቡስኑ ሊጎዱ እንደሚችሉ ተናግረዋል። ዓለም አቀፉ ማህበረሰብ አንድ ነጥብ ስምንት ቢሊዮን ዶላር እንዲለግስ ጥሪ አቅርበዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። አብረን ከአድማስ እንሻገር። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ በትላንትናው ዘገባችን እንዳስደመጥ ናችሁ በለገ ጣፎ አካባቢ ነዋሪዎች ከገበሬ ላይ ገዝተው በሰሩት መሬት የኦሮሚያ ክልል የለገ ጣፎ ከተማ አስተዳደር ቤቶቹ ህገ ወጥ ስለሆኑ ወደ ህጋዊ መስመር ሊገቡ ይገባል በሚል እንደፈረሱባቸው ዘገባ አቅርበን ነበር። የከተማዋ አስተዳደር አስራ ሁለት ሺህ ህገወጥ ቤቶች መኖራቸውንና ከዚህ ውስጥ ወደ ሶስት ሺህ የሚጠጉትን እያፈረሰ እንደሚገኝ ማፍረሱንም እንደሚቀጥል ገልጾ ነበር። ነዋሪዎቹ በበኩላቸው ከ ሺህ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት ላለፉት አስራ ሁለት አመታት ጀምሮ ቤቶቹን እንደገነቧቸው መብራት፣ ውሃ አስገብተው መታወቂያ አውጥተው ይኖሩ እንደነበር ገልጸው ንብረታችንን፣ ገንዘባችንን ያፈሰስንበት ቤት ሊፈርስ አይገባም። ይህ በአደባባይ የተደረገ በደል ነው ሲሉ መግለጻቸው ይታወሳል። በዛሬው ዕለት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የኦዲፒ ስራ አስፈጻሚ አባል የገጠር ፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል የስራ ኃላፊዎች በለገጣፎ ጉብኝት አድርገው ተመልሰዋል። የፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጉብኝታችሁ እንዴት ነበር ስል ጠይቂያቸዋለሁ። ወደ ቃለ ምልልሱ በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ መለልሱ። በትላንትና ምሽት ዘገባችን ላይ በለገጣፉ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበረ። አጠር ባለ መልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ በተለያዩ ከተሞች በኦሮሚያ ውስጥ ብቻ ይደለም አይደለም በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህን ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት በየአካባቢው እንደየአመራሩ ፍጥነትና ብቃት፣ ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወቅ የአመራር መንቀሳቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራር ህግ አለው። ያየነው በኦሮሚያም ልክ እንደሌሎች አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገ ወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። ለግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በአስራ ዘጠኝ መቶ ዘጠና ስምንት አመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከሁለት ሺህ አራት የሊዝ አዋጁ ከመውጣቱ በፊትና በኋላ በህገወጥነትና ወጥነት በቋሚነት ህጋዊ የሆነ ያሉ ቤቶችን ካርታና ፕላን ያላቸውን የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን በማስተር ፕላን ውስጥ የማስገባትና ቤቶቹ እንዲቀጥሉ የማድረግ የማያሟሉትም ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ጥሪ ተደርጎ ውይይት የተደረገባቸው መሆኑን መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረድተናል። ይሄንን አድርጎ ወደ እርምጃ የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖች እና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ፣ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸውን ግድፈት የሚሏቸውን አይተናል። ይሄን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት፣ ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የእርምት እርምጃ መውሰድ የሚገባው ከሆነ እንደዚሁ እንዲወስድ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስነው በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው። የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል? እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምም። የከተማ አስተዳደሩ በክልሉም በሀገሪቱም ሕግ መሰረት ሕገ ወጥነትን መከላከል አለበት። ሕገ ወጥነትን ሲከላከልና ሲታግል፣ ደግሞ የዜጎችን መብት ማክበር አለበት። ይሄ መቼም ቢሆን የማይታለፍ መርህ ነው የማይታለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም። የዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባው እነዚህን ሁለቱን አጣጥሞ መስራት እንደሚገባው ነው ስምምነት ላይ እየደረስ ነው ማለት ነው። አመራሩ ይሄን መዚህ ነው መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ እንደርሰናል። ይሄንን አቁሙ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥም። በሕገ ወጥነት የሚሰሩ ነገሮችን መከላከል እና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበት እና አሁን በህብረተሰቡን የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባዋ ጋርም አገናኝተን ይሄም በራሱ ከቢዛም የሚያነሱልን አለ፣ ህብረተሰቡ የሚያነሱልን አለ። ፊት ለፊትም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ እንዲስተካከሉ፣ ነገር ግን ደግሞ ህገ ወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄ ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ሌላውን የክልሉ አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው። እንግዲህ አቶ ንጉሱ ጥላሁን አሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው የሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይሄንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን፣ የተጎጂዎቹን ሀሳብ የሚሰሙ ሰዎች በጣም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች ባሳዩቸው በተግባሮች ከተጎዱ ወገን ከደሀ ወገን ሲቆሙ ታይተዋል። እንባ ሲያብሱ ታይተዋል፣ ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነው እና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይህንን ሁኔታ እንዴት ነው የሚመለከቱት? እንግዲህ ጠቅላይ ሚኒስትር ዶክተር አብይ በአስቀመጡት አቅጣጫ መሰረት ነው በዛሬው ዕለት የምንዛ የተገኘው ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥፋትንም የዜጎች መብት ጥፋትንም መከላከል በሚገባበት ሁኔታ ላይ የጸና አቋም ስላላቸው የድሀ መገፋት የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበት እና ህግን መከበር ያለበት መሆኑን በማመን እና በዚህ ላይም ጥኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችን ካሉ ለሳቸውም በቂ መረጃ ሰጥተን እንደወደ ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ መግባት እንደሚገባ ጠንካራ አቋም እና አቅጣጫ አስቀምጦ ነው። ይሄድ ነው እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ የሚሰሩ ስራዎች ከእሳቸው የአቋምም ከመንግስታት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣት በታየበት ጊዜ ያው የሚወቀሰው መንግስት ነው የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም፣ እስካሁን ሲሰሩ የነበሩትን ስራ፣ ወደፊትም ያለሙትን ህልም በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። በመንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርምት ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥፈትን የዜጎችን መብት ጥፈትን የሚቃወምና ሆነው ከተገኙም ደግሞ የሚያርሙ ሳቸውም የሆኑ መንግስት የሚያርሙ መሆኑን በፍጹም ሊሽራው አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ፣ ህጻናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይሄን ጉዳይ መግለጻቸው ትክክል ነው። ማለት ምንድን ነው ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው ዜጎች ሀሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለን። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተወደበትንም ወደፊቶችን የሚጥሩ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየ ነው። የዜጎች መፈናቀል መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፎም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህን ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን ይህንም ደግሞ ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ወቅትም ሁኔታም ያለ መሆኑን ማረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚል እምነት የለም። በጣም አመሰግናለሁ። አቶ ንጉሱ ጥላሁን ለሰጡ ማብራሪያ። እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ ለዛሬ ለሰጡ ማብራሪያ ጊዜ ይርስጥልን። አመሰግናለሁ። በሌላ በኩል በትላንትናው ምሽት ይህንኑ የለገጣፉን ጉዳይ በተመለከተ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ አነጋግረናቸው ነበረ። ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ብለዋል ለቪኦኤ። እስቲ ከቃለም ልልሱ የተወሰነውን ክፍል እናሰማችሁ። የሊዝ አዋጅ ህግ አለ፣ በፌዴራል መንግስት የወጣ በሁለት ሺህ አራት አካባቢ የወጣ ሰባታ ንዛር ሁለት ሺ አራት የሚባለው አዋጅ ነው። አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በሚደራ ነው፣ በጣም ያለው መንግስት ወስኖ ማለት ነው። ሌላ ጫ ነው፣ ይሄ በውድድር ነው ስለዚህ ከዚህ ከሁለቱ መንገድ ውጭ መሬት የሊዝ አዋጅ የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለቱ መንገድ ብቻ ነው የሚተላለፈው። ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው። እንግዲህ ዋናው አላማው ከተሞች በሊዝ እንዲተዳደሩ ነው ያለው አላማው። የሊዝ ስርዓት በተለይ የኦሮሚያ ብዙም አልሄደበትም። ከስድስት መቶ አርባ ዘጠኝ ከተሞች ወደ አርባ የሆኑ ወደ ሊዝ ስርአት የገቡት ይህ ሊዝ ስርአት ውስጥ የገቡ ራሱ ህገወጥ ግንባታዎችንም ለማስተካከል ብዙም አልሄድንበትም። ግን ሌሎቹ ክልሎች ብዙ ሄዶበታል። ትግራይ ክልል ብዙ ሄዶበታል። አማራ ክልልም የተወሰነ ሄደዋል። ህገ ህገወጥ ግንባታ ግን ሁሉም ቦታ እያስቸገረ ያለው እንትን ነው። ያው ዞሮ ዞሮ የለገጣፎ ያልሱ ደግሞ አብዛኛው ገደላማ አካባቢ ነው እየተገነገ ወንዝ ዳር ነው የተገነባ ያለው። ግሪነሪ ኤሪያዎች ላይ ነው የሚገነቡት። እንደም አንዳንድ ደግሞ መንግስት ካሳ ከፍሎ ለልማት አዘጋጀው መሬት ላይ ነው ህገወጥ እየተገነባ ያለ። ስለዚህ ይሄንን ወደ መስመር ማስያዝ በህጉ መሰረት፣ በሊዝ ህግ መሰረት፣ የፌዴራል ህጎች መሰረት አድርጎ የከተማው ፕላን መሰረት አድርጎ የህገ በላይነትን የማስከበር ሁኔታ ሲመጣ እንግዲህ ሻሸመኔ ላይም ብዙ ቤቶችን አፈርሰናል ቡራዩ ላይም ብዙ ቤቶች ፈርሰዋል ሰበታ ላይም ተመሳሳይ ከእሁድ ጀምሮ እስከ ዛሬ ድረስ ደግሞ መቱ ላይ ስድስት መቶ አስራ አንድ ቤቶች ፈርሰዋል እንደው ፎቅ ጭምር ማለት ነው የለገጣፎ ብቻ ለምን ፒክ ተደርጎ በአንድ አንድ ብቻ ተወስዶ ለምን ታርጌት እንደተደረገ አላውቅም። እስቲ እንግዲህ ዶክተር ሚልኬሳ በደንብ አብራርተውታል። ከህጋዊነቱ አኳያ በደንብ አስረድተዋል። ይሄ በህጋዊ መልኩ ፕላን ያለው በደንብ በማስተር ፕላን ላይ የተመሰረተ ከተማ መገንባት የሚለው ነገር እሱ ሁሉ በተገቢው መንገድ ያስረዱ ይመስለኛል። ግን ቀደም ብለው እርስዎም እንደጠቀሱት ነዋሪዎቹም እንደሚያነሱት ኦሮሚያ ክልልንም ሆነ ሌሎቹ የኢትዮጵያ ከተሞች በጣም በህገ ወጥ አሰራር በተለይ ከመሬት ጋር በተያያዘ በህገ ወጥ አሰራር ስር እንደነበሩ ሲነገር ቆይቷል። ለምሳሌ እነዚህ ሰዎች ከአርሶ አደሮች ላይ ነው መሬቱን የገዙት። ሲገነቡት የከተማው አስተዳደር ነበረ። ቤቶቹን ሲሰሩ፣ መብራት ሲያስገቡ፣ ውሃ ሲያስገቡ የከተማው አስተዳደር እዛው በነበረበት ቦታ አለ። ከዚህ ቀደም ደግሞ እንደዚህ ያደረጉ ሰዎች በኋላ ወደ ህጋዊ መንገድ ገብተው ካርታም የሚያገኙበት መንገድ ነበር። ይሄ ጥፋት ከሰዎቹ ከገዙት ሰዎች እኩል በመንግስቱ አስተዳደር ኦሮሚያ ክልል መንግስት አስተዳደርም ጭምር አብሮ የተሰራ ጥፋት እንደሆነ ይታየኛል። ምክንያቱም ከ12 ዓመት ከ15 ዓመት በላይ እያየው የተሰራ ነገር ነው እና ይሄ ነገር ህገ ወጥ ነው ተብሎ ሲመጣ ሰዎቹ ላይ እርምጃ ሲወሰድ፣ በመንግስት በኩል የተሰራው ጥፋት በምንድን ነው የሚካካሰው? አሁን እነዚህ ሰዎች ሰርተው ሀብታቸውን፣ ገንዘባቸውን አፍስሰዋል እዚህ ቤት ላይ እንዴት ተደርጎ ነው የሚካካስላቸው? የመንግስቱ ጥፋት ያቄስ ልክ ነው። ለዚህ ችግር ዋናው መንስ እንግዲህ የመንግስት ድርሻ ከፍተኛ መሆኑን ይህ ግልጽ ነው። ይሄ ማለትም ማለት ነው አስቀድመው ማድረጉ ይቀል ነበር ይሻላልን። እሱ ነው የምንመረጠው። ሕግ ሲወጣም ለመከልከል ነው ወጥ ግንባታዎች እንዳይካሄዱ ነው። ለምን አልተከለከለም? የመንግስት ድርሻ ምንድን ነው? ምንስ እያደረጋችሁ ያልሺው? አንደኛ በተለይ ሁለት ሺ ስድስት ሁለት ሺ ስድስት ሁለት ሺ ሰባት አካባቢ ነው በአብዛኛው የተገነባው። እኛ ዳታ አለን። በአብዛኛው የነበረው መዋቅርም

ደግሞ ለህገወጥ የምትዳረግ መሬት ሆና አገኝተናል። ስለዚህ የመሬት ወረራ ላይ የተሳተፉ መሐንዲሶች የታሰሩበት አለ። ዘላሎችንም አንዳንድ ከተሞች ላይ የተጨባጭ ማስረጃ የተደገፈ ነገር ሲገኝ የታሰሩበት ሁኔታ አለ። የተባረሩ ሰራተኞቻችን አሉ፣ አመራሮቻችን አሉ። ይሄ ነገር ይቀጥላል ለምን እዚህ ገወጥ ነገር ውስጥ የተሳተፉ ሰዎች አንተ ዝም ብሎ ማየት ራሱ ገወጥ ነው፣ ያስቀጣል። በተለይ የፌዴራሉ የልጅ ህግ ሰባት ሀያ አንድ ግባር ሁለት ሺ አራቱ የምለው የመንግስት አመራር ሆኖም ቁጭ ብሎ ያየ ይሄ ነገር ሲገነባ ያየ ፍርድ ከአምስት አመት እስከ ሰባት አመት ያስፈርድበታል። የገነባ ደግሞ የገነባ ሰው ህጉን ጥሶ ህገወጥ ግንባታ አካሄደው ከሁለቱ መንገዶች በሚገባ እና ከጫረታ እና ከሚገባ ውጭ የገነቡ ሰዎች ደግሞ ሰባት አመት ከአስራ አምስት አመት ጥንት ስራት ለሚጠብቃቸው ይደነግዛል። ግን ወደዛ ህገወጥ ግንባታ ላይ የተሳተፉ ሰዎችንም ለህግ ብዙም የቀረበበት ሁኔታ የለም። ግን ዝም ተብለው ንብረታችሁን አንሱ ነው የሚባለው እንጂ ወደ ተከታዩ ዘገባችን እናልፋለን። የኤርትራ የባህልና ፐብሊክ ዲፕሎማሲ ልዑካን ቡድን በኢትዮጵያ ሲያቀርብ የነበረውን የሙዚቃ ዝግጅት አጠናቋል። ግርማቸው ከበደ በተከታዩ ዘገባ ዝርዝሩን ያቀርብልናል። ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለሀያ ዓመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈር ፈጭተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛ ማቾች አሁን ተገናኝተዋል። ይሄንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር፣ አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሌኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀዋ አህመድ አንዷ ናቸው። እኔ በጣም ኤርትራውያን ናቸው የዳሩኝ ያሳደጉኝ፣ ደብተር እየገዙ ፍራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው። ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸውም አልሸሸጉም። ደስታዬ ወደር የለውም ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርጉት። ወደዚህ ኢሳያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርጉት። አዛንሲል ነው እንትን መስቀል አደባባይ ለመቀበል ይሄድ ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን እናከብራቸዋለን። ደግ ሕዝቦች ናቸው። እኛም ደግ ሕዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናለን። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ አሁን ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ አደባባይ ሴት መውጣት አይፈቀድም። ግን ሃያ አመቷ በጣም ደምን ባያለቀስኩ ነው። ኤርትራውያን ቤተሰቦች በኢትዮጵያ እንደ ተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች። እሁድ እሁድ ብዙ የኤርትራ ፕሮግራሞች እናያለን ቤት ውስጥ ግን አሁን እንደዚህ በአካል ሳያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውም። ና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያ ወጥቼ መድረኩ ላይ ስጨፍር አምባሳደሮቹ መጥተው የጨፈሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበረ። ደስ ብሎኛል በጣም ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየውና ኡስማን ሳሌህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለውን ምስል የሚቀይር ነው ትላለች። እኛ የምናውቀው ኢትዮጵያና ኤርትራ ተጣሉ፣ ሰው ሞተ፣ ምናምን ነው እንጂ እንደዚህ የሰላም ፕሮግራም ይዘጋጃል ብለን አስበን አናቅም። መዘጋጀቱ ጥቅሙ ሁለቱንም ህዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት። ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይሄ ሁሉ ጥሩ ግንኙነትንና ሰላምን እያጣጣምን እንደሆነ ለማወቅ እንችላለን። ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል። እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ አራት ከተሞች ተዘዋውረው ነው ያደረጉት፣ በባህር ዳር በአዳማ በዋሳ ና ዛሬ ማጠቃለያውን በአዲስ አበባ አድርገዋል የኤርትራዊ ሉካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አሁንም ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል በአፍሪካ ህብረት የኤርትራ አምባሳደር አሪያ ደስታ ደግሞ የሉካን ቡድኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለ መጪው ጊዜም የሚከተለውም ብለዋል። እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም፣ ከአዳማም፣ ከሀዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ተዘጋጅተን እንደምንጠበቃቸው ምንም ችግር የለም። በጠቅላላ በሀገሪቱ ደግሞ የባህል ግሩፕ ክመጣ እንዲያውም በቅርብ ጊዜ ሊመጣ ነው ሉሉ ከዛ በኋላ ሊሆን ይችላል። በኢትዮጵያ ኢትዮጵያን ወክሎ የሚመጡ ሙዚቀኞች ይሁኑ ዘፋኞች በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰርተን እንቆያቸው። ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን፣ ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ብሄ ጉዟችን በዚሁ ተጠናቋል። በፌስቡክ አትቢ ማሪክ በትዊተርም እንዲሁ ሃሽታግ ጋቢና ብሄን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብረን ላይ ቆየው ደግሞ ሞክቤሊያ ቢሮ ነበረ። በቅዳሜና እሁድ ለሳምንቱ የመራረጥናቸው ፕሮግራሞቻችን እንገናኝ። በተጨማሪም በሰኞ ምሽት አዲስ ዘገባዎቻችን እንገናኝ ገናኝ እያልኩኝ መልካም ምሽት ደና ደሩ። खोन राडियो सगले अमेरिका की